መንግስት በሽብር በፈረጀው ህወሓት የሚመራውና የፌዴራሉ መንግስት መምከኑንና ስልጣኑ የጊዜያዊ አስተዳደሩ እንደሆነ የሚናገርበት ራሱን የትግራይ ብሔራዊ ክልላዊ መንግስት ብሎ የሚጠራው አካል ለቴሌግራፍ የሚባለው የእንግሊዝ ጋዜጣ ላወጣው ዘገባ ባለፈው ሳምንት በሰጠው ምላሽ በሲቪሎች ላይ የሚፈጸሙ ማናቸውንም የጭካኔ አድራጎቶች ያለማወላወል እንደሚያወግዝ አሳውቆ መሰረተ ቢስ ያላቸውን የቴሌግራፍን ዘገባ በብርቱ እንደሚያስተባብል ገልጿል። መግለጫው አክሎም አማራ ክልል ውስጥ በሲቪሎች ላይ ተፈጽመዋል በተባሉ የወንጀል አድራጎቶች ክስ ላይ በተባበሩት መንግስታት ድርጅት በሚሰየም አካል ነጻ ማጣራት እንዲደረግ ጠይቋል። ዘ ቴሌግራፍ ከሰሞኑ ባስነበበው ጽሑፍ የህወሓት ታጣቂዎች በአማራ ክልል ሰሜን ወሎ ዞን ውስጥ የገበሬ መንደሮችን በከባድ መሳሪያ ደብድበዋል ሲል ዘግቧል። በተለይ አጋምሳ የተባለውን መንደር ሙሉ ለሙሉ አውድመዋል ሲል የጉዳቱን መጠን ይተነትናል። ጋዜጣው የህወሓት ወታደሮች ቤት ለቤት እየዞሩ ነዋሪዎችን ረሽነዋል፣ መኖሪያ ቤቶችን በእሳት እየለኮሱ አቃጥለዋል ሲል ይገልጻል። በህወት ወታደሮች የተገደሉት ሰዎች ቁጥር በመቶዎች ይገመታል ብሏል። የተባለውን አድራጎት ተጎጂዎቹን በማነጋገር የቀደሙና ተፈጸመ ከተባለው ጥቃት በኋላ የተወሰዱ የሳተላይት ምስሎችን በንጽጽር በመተንተን ማረጋገጡን ጋዜጣው ዘግቧል። ህዋት ይህንን የፈጸመው በአካባቢው ጦርነት ሳይሆን ሆን ብሎና ህዝቡን ለመበቀል ነው ብሏል ጋዜጣው። የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህም ባለፈው ሳምንት ውስጥ ለጋዜጠኞች በሰጡት መግለጫ ክልላቸው ህወሓት አጋምሳና አካባቢዋ ላይ አድርሶታል ያሉትን ጥቃትና ጅምላ ግድያ ለዓለም አቀፉ ማህበረሰብ ለማሳወቅ እየተንቀሳቀሰ መሆኑን መግለጻቸው ተዘግቧል። ለዚህ የቴሌግራፍ ዘገባና ና የአማራ ብሔራዊ ክልላዊ መንግስት ክስ ምላሽና ማብራሪያ እንዲሰጡን የትግርኛ ዝግጅት ክፍላችን ባልደረባ በትረ ስልጣን ራሱን የትግራይ ክልል መንግስት ብሎ የሚጠራው ህወሓት መር አካል የሰሜን አሜሪካ ተጠሪ ናቸው ወደ ተባሉት ወደ አምባሳደር ፍሳሐ አስገዶም ደውሎ ቃለ ምልልስ አድርጓል። ቀጥሎ በአጭሩ ይቀርባል። አመሰግናለሁ። በቅርቡ ቴሌግራፍ የሚባል የእንግሊዝ ጋዜጣ በወሎ በአንድ አጋምሳ በሚባል አካባቢ ግዚህ ቤቶች ተቃጥለው ሰዎችም እንደዚሁ ተፈናቅለው ተገድለው በሳተላይት ምስል የትግራይ ሰራዊት እንዳደረገው በቀል መዋጣጫ እንዳደረጉት የሚል በጣም የሚገርም ሪፖርት ይዞ ወጥቷል። በዚህ አካባቢ ቀደም ሲል ጦርነት ተደርጎ ነበረ። ጦርነቱ ካለቀ ተፋላሚ ሀይሎች በሌሉበት ሁኔታ እንደዚህ ነበር ነው የሚለው መግለጫው። ስለዚህ በትግራይ ሰራዊት በኩል የተፈጸመ ነገር የለም እንደዚህ አይነት የፈጸመ ጥፋት ካለ በሶስተኛ ወገን ተጣርቶ ሕዝብ እንዲያውቀው ተጠያቂዎችም በሕግ እንዲጠየቁ እንዲያደርጉ ዝግጅንን የሚል መግለጫ ነው የወጣው። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነት ባህር ዳር ለጋዜጠኞች መግለጫ ሰጥተው ነበረ። አሁን ከጠቀሱት ጋር በተገናኘ ማለት ነው፣ የህወሀት ታጣቂዎች ወይም የትግራይ ታጣቂዎች በሰሜን ወሎ አጋምሳ የገጠር ቀበሌ ጅምላ ጭፍጨፋ ፈጽመዋል የሚል መግለጫ አውጥቷል እና መልስ ስፒከርሶን ስማ የአማራ ባለስልጣናት የትግራይ ሰራዊት በየከተማው ሲገቡ ላሊበላን ሊያፈርሱ ነው፣ ወልዲያን ሊያቃጥሉ ነው፣ ቆቦን እንደዚህ ያደረጉ ነው ያላሉት ነገር የለም። እነሱ የሰሩትን ወንጀል በዛው ልክ የትግራይ ሰራዊት ፊት ለማጠልሸት የሚሰሩት ያሉ ፕሮፓጋንዳ ነው። አይሰራም መግለጫው። ከዛም አልፎ የትግራይ ሀይል በገባበት አካባቢ ንጹሐንን እንደሚገድል፣ ሴቶችንም እንደሚደፍር፣ ንብረትም እየዘረፈ ስለሆነ ህዝባዊ ጦርነት እናደርገዋለን እንዳሉ መግለጫው ያትታል እና ስጀመር እነዚህ ወንጀሎች በጦር ወንጀለኝነት የሚያስጠይቁ ናቸውና የትግራይ ሰራዊት በአማራ ክልል ገብቶ እንደዚህ አይነት ወንጀል እየፈጸመ ነው። የትግራይን ህዝብ ያንቀሳቀሰ ይህንን ከማይ እየተዋጋ መሞት ይሻለኛል ብሎ የተነሳ ሰራዊት በምን ሂሳብ ነው የአማራን ህዝብ በዚህ መልኩ የሚቀሰቅሰው? ያንን ነገር አማራ ላይ ሄዶ ካደረገ ህዝቡ በተመሳሳይ ይነሳል። ሌላ ተአምር የለውም። እያንዳንዱ ህብረተሰብ የራሱ የሆኑ ሴቶች አሉት። ግን የትግራይ ህዝብ ተነስቶ እዚህ የደረሰው በደረሰበት ግፍ ስለሆነ በአማራ ክልል ላይ አንድም እንደዚህ አይነት ወንጀል አይፈጸምም። የውጭ ሚዲያ ቢገባ ኖሮ ከተሞችን ቢዳሰሱ ኖሮ ህዝቡና የትግራይ ሰራዊት በምን አይነት ሁኔታ እንዳለ ያሳያል። አምባሳደር፣ የጦርነቱ ለሌሎች ክልሎች መስፋፋትም ለሌሎች ስጋት እንደሚሆን ተንታኞች ይናገራሉ። አንዳንድ ሰዎችም የትግራይ ኃይል ለምንድን ነው ከክልል ወጥቶ ወደ አማራን ክልል የሄደው? የፌዴራል መንግሥት ጦር ከትግራይ ወጥቷል። ለምንድን ነው ጦርነቱ ወደ ሌሎች ክልሎች መውሰድ ያስፈለገው? ለምን ለሰላም አይሰሩም? አሁን ጉዳያቸው ለምን በክልላቸው አይፈጽሙም? ለምን መውጣት አስፈለገ ብለው ይጠይቃል። የተያያዘ ስለሆነ ነው የምጠይቆት ባለፈው ዘጠኝ ወር ስምንት ወር ትግራይ ውስጥ ሰዎች የተፈጸመው ጭፍጨፋ እንዳልነበረ አድርገው ጦርነቱ እየሰፋ ነው። ጦርነቱ ለምን ይቀጥላል የሚሉ የሚቀጥልበት ዋናው ምክንያት የትግራይ ሕዝብ የደረሰበት ጭፍጨፋ እስኪያቆም ድረስ ጦርነቱ ይቀጥላል። በሁለት መልኩ አንዱ የአብይ ሰራዊት ከትግራይ በፈቃደኝነቱ አልወጣም፣ ተመቶ ተሸንፎ ነው የወጣው። ከወጣ በኋላ ምንድን ነው ያደረገው? የክተት አዋጅ አውጇል። በየሀገሩ እየሄደ መሳሪያ እየሸመተ ነው እንበልና የትግራይ ክልል ነጻ አውጥቻለሁ ብሎ የትግራይ ሰራዊት ድንበር ላይ ይቀመጥ፣ ትግራይን እንደገና እንዲያጠፋ ዘን ብለን ልንጠብቀው ነው። ይሄ ወታደሩ የጦርነት ህግጋት አይፈቅድም። ጠላት በስምምነት ወይም በጦርነት መልክ እስካስኪዘው ድረስ ሽልማው ይቀጥላል። ሌላው ምንድን ነው? እኛ እያልን ያለ ነው፣ የትግራይ መሬትም አልተለቀቀም። አሁንም የአማራ ምልሻና የኤርትራ ሰራዊት ምዕራብ ትግራይ ላይ አለ። ወደ ነበርንበት እንመለስ፣ ከጦርነት በፊት እያልን ነው። ሰው ይህንን ይረሳል። አሁን ልክ ወሎና ጎንደር ስለተካሄደ ወጥተዋልና፣ ለምን አልወጡም? መሬታችን አልተመለስም። ይውጡና ህጋዊ የሆነ መልክ ይጠይቁ እያልን ነው። የአማራ ምልሻና ፋኖ ከትግራይ ጠራርገን እስክናወጣ ድረስ ተቀሩ ጦርነት ይቀጥላል። አምባሳደር ፍጽሀ የተባበሩት መንግስታት ዋና ፀሐፊ አንቶኒዮ ጉተረስ መግለጫ ሰጥተው ነበረ፣ ጭንቀታቸው ገልጸዋል። በሰሜን ኢትዮጵያ ያለው ጦርነትን አስመልክተው ሲናገሩ እና ጦርነቱ በአስቸኳይ እንዲቆም ጥሪ አቅርበዋል። ለሚመለከታቸውም ባለስልጣናት ለደብረጽዮንም፣ ለአብይም ይላሉ እሳቸው እንዳነጋገሩ ወይም መልእክተኛ እንደላኩ ተናግረዋል እና አሜሪካን ብትሆን ልዩ መልእክተኛ ጀፍሪ ፌልትማን ሰሞኑን አዲስ አበባ እንደነበሩ፣ ከእናንተ ጋርም ተወያይተው እንደሆነ መረጃው የለኝም። ይሁንና ዓለም ጦርነቱ እንዲያበቃ ነው እየተማጸን ያለውና ለሚሰጡት ለሚቀርቡት የሰላም የድርድር ጥያቄዎችስ ምንድን ነው መልሳችሁ? ጦርነቱ ዛሬ መቆም አለበት ብለን እናምናለን። ዛሬ ጦርነቱ አንድ ቀን በቀጠለ ቁጥር እኛ የምናተርፈው ነገር የለም። ትግራይ ውስጥ ከተጨፈጨፈው ሕዝብ በላይ ሌላ ስቃይ ሊደርስብን አይችልም። በእያንዳንዱ ቀን ውድ ህይወት እየከፈልን ነው። እንደ ሕዝብ መኖር ስላለብን እገደን የገባንበት ጦርነቱ ነው። ጦርነቱ ቢቆም የትግራይ ሕዝብ ሰላማዊ ኑሮ እንዲኖር እንደ ሕዝብ እንዲቀጥል አገልግሎት እንዲያገኝ ልጆቹ እንዲማሩ። ትምህርት ቤቶች ተዘግተዋል። ዩኒቨርሲቲዎች ተዘግተዋል። ጤና ጣቢያዎች ፈርሰዋል። ከዚህ በላይ ለትግራይ ህዝብ የሚጠቅም ምንም ነገር የለም። ነገር ግን አሁን ኳሷ ያለችው አብይ ጋር ነች። የኢትዮጵያ ሁኔታ ከዚህ በኋላ እንዴት እናድርግ ብለን ሀገራዊ መድረክ ከፈትና እንወያይ እያልን ነው። አብይ አህመድ ከእነዚህ ሰዎች ጋር አልደራደርም ብሏል። ይሄ ደግሞ የተባበሩት መንግስታት አካላትም ያውቃሉ የትኛው የውጭ ጠላት እንደመጣ ወራሪ እንደመጣ ነው ያላቅም። ኢትዮጵያ ሉዓላዊነቷ ተደፍሯል፣ አንድነቷ ተደፍሯል፣ ስለሆነም ለድርድር አልቀርብም እያለ ነው። እንዲያውም የምትደራደረው እንደዚህ አይነት ችግሮች ሲገጥም ነው። ወደ ሌላ ርዕስ ልውሰዳችሁ እና ህወሓት ከኦሮሞ ነጻነት ሰራዊት ጋር ግንባር እንደፈጠሩ በዜና ተሸፍኗል። ያወገዙትም አሉ፣ የሚደግፉትም አሉ እና አላማው ምንድን ነው? ማዕከላዊ መንግስት ግን በሽብር እንደፈረጃቸው እናውቃለን። ሁለቱንም ድርጅቶች ለምንድን ነው እንደዚህ አይነት ጥምረት መመስረት ያስፈለገው? ጥምረቱ ምን ያህል ቁም ነገር እንዳለው የሚያሳይ ጥምረቱን በሚቃወሙ ሲያገር ምን ያህል እንዳንጫጫል የብልጽግና ካድሬዎች እና በተለይ ዚህ ውጭ ያሉት የጦማሪዎቻቸው ሳይቀር እነዚህ ሁለት ጠላቶች ነው ብሎ በፈረጇቸው ላይ ሁለቱ እንዴት መዋደድ እንደሌለባቸው ሊነግሩን ይሞክራሉ። አመን አንድን ጠላት ብለህ ከፈረጭከው አንተ ወዳጅ ያትፈልግለት ጠላት ነው። ምን አገባህ? ስለዚህ መንጫጫቱ የሚጠባቅ ነው። ይህንን ደግሞ አሁን ላለው ኢትዮጵያ ትልቅ እምርታ ነው የሚሉ ሰዎችም ትክክል ናቸው። የኦሮሞ ነፃነት ሰራዊት የአብይን ስርዓት እየተፋለ ነው። የአስተሳሰብ የፖለቲካ የሌላው ብቻ ሳይሆን በትግራይ ሰራዊት በኩል ከዚህ ከጠላቶች ከአማራ ፋኖ ኢትዮጵያ አብይ ሰራዊት ከሻቢያ ጋር የኦሮሞ ሊበሬሽን አርሚ ደግሞ እዛ አካባቢ ካሉት የኦሮሚያ ልዩ ሀይሎች ሚሊሻዎች ከፌዴራል ሰራዊቱ ጋር ህይወት እየከፈለ እየታገለ እነዚህ ቢያንስ አንድ ዓላማ አላቸው አሁን ያለው የአብይ ስርዓት በአንድ ወይም በሌላ መልኩ ማፍረስ አለብን በስምምነት ይሁን በጦርነት አሁን ስልሚያናል ያለ ነው ስለዚህ ይሄንን ስራ ቶሎ ለመጣል ሁለታችንም መተባበር አለብን፣ መቀናጀት አለብን፣ መረጃ መለዋወጥ አለብን፣ ስምረት መፍጠር አለብን የሚል ጉዳይ አብረን ጠላትን ለማጥፋትና አገራዊ መድረክ እንዲፈጠር የሽግግር ጊዜው የተሳካ እንዲሆን አምባሳደር ፍስሐ አስገዶም አመሰግናለሁ። እኔም አመሰግናለሁ ለሰጣችሁ